ድራሲና፣ የባህልና ትውፊት ጉዳዮች ተመራማሪው አንዱ አለማባት ያጸደ ልጅ ከአባቱ ስም በመቀጠል ያጸደ ልጅ የሚሰኝ እናቱን የሚጠቅስበትን ሐረግ መጠቀም በጀመረበት ሰሞን ነገሮች አልጋ ባልጋ አልነበሩ። በተለይ በፊሎጂ ላይ መጀመሪያ ክርክር ነበር። አንጽፍን ብለ ነበር እና ተጠይቄም አለሁ። ካልጻፋት ይህምን ስራዎች ይቀራሉ። በተለይ ያን ዘጠናዎቹ አካባቢ ላይ ቲቪቱ ላይ በጣም ይጻፍ ስለነበረ እኔም መሰለው ስለነበረ አይጻፍም ብለው ነበረ። ቀዳሚ ምላሹ ይሄ ቢሆንም ቅሉ አንዱ ዓለም አባተ ያጸድ ልጅ አባቱንና እናቱን በኩል የሚዘክርበትን መጠሪያውን ለመተው ፈቃደኛ አልሆነ። በሱ እምነት መጠሪያው በግልና ሙያዊ ሕይወቱ ትልቅ ሚና ያላቸውን እናቱን የሚዘክርበት መላ ነው። በሁለት ምክንያት ነው። አንደኛው እኔ ያሳደገችኝ እናት በመሆኗ ነው። መምርታ ቀደበዛ ደስ ትባላለች። ባቴ በልጅነት ኔ ሞተች፣ ና እሷ ነች ያሳደገችኝ። ስታሳደገኝ ደግሞ ምንም የጎደለ ነገር ሳይኖር ነው ያሳደገችኝ። በዚህ ምክንያት የእናት ሁለቷ ያልተከፈላት ብዙ ውለታ አለ። እናት በሞትላዝ አልፎ በጭቀርሶ ብዙ ነው ውለታ አለ። ከዛ በኋላ ደግሞ የስጋት ይወጣ አሁን እንቀጥላል አርባዎችን አጋምሻለሁ። በዚህ ሁሉ አመታት አሁንም ለእናቴ ልጅ ነኝ። አሁንም ተሰጋለች። አሁንም በየእለቱ ወይም መልካም መሆኑን ታረጋግጣለች። እና ከዛ በኋላ ያለ የስጋት ህይወት ሁሉ የላት ሁለተኛው ነገር ደግሞ እኔ ስነ ጽሁፍ ሰው የሆንኩት በአጋጣሚ በዘር ሀረግ የሚመጣ ነገር አለ። በጣም በቅርቦች እንኳን ሳነሳ ይሄ የመጽሐፍ ነገር ደግሞ የመጣው ከቅድሚያቶቼ በዘር ግንድ በእናት ያልፎ ነው ወደ እኔ የመጣው ስለዚህ መምጣቱ ብቻ ሳይሆን ለዛሬ ስነ ጽሁፍ ማንነቴ መልካም መንገድ የሆነች ደግሞ እናቴ ናት። ስለዚህ እሷን አለመጥራት ተገቢ ሊሆን አይችልም፣ እሷን አለማሳወቅ ተገቢ ሊሆን አይችልም። እሱ ባለው የታየው የሺ በሙዚቃው ዓለም መልካም ስም እየገነቡ ካሉ ወጣቶች መካከል አንዱ ነው። እንደ አንዱ ዓለም ሁሉ የሺ የተሰኘውን የእናቱን ስም

መጠሪያ መሆን አለባት። ማለት ባታይ እንኳን ሰው ስሙ አደለቀው ቆሞ የሚሄደው ሲያልፍ። ማለት በእኔ ላይ የእሷ ነገር ቆሞ እንዲሄድ ነው ሐሳቡ። እሱ ባለው ይታየው። የሺ ከመጠሪያው በተጨማሪ በቅርቡ ለአድማጮች ባቀረበው ትርታይ አልበሙ ላይ እናቱንም አባቱንም በኩል የሚዘክር ፎቶ ይናገራል የሚል ሙዚቃን አካተዋል። የሙዚቃው ገሚስ ክፍል ስለ ልጆቻቸው ምኞት ብለው ወዛቸውን ስለሚያጡ ጉስቁልናን ስለሚወዳጁ እናቶች ይጠቃቅሳል። ከፎቶች ላይ ባየው መልክሽ ውበት ቁንጅናሽን ሳትነግሪኝ ነገረኝ ምስልሽ ለእኔ መኖርሽ ወዝሽን ጨልፈሽ ለእኔ

መጽራፍም ሆነ ማዜኝም ምን መጀመር ነው ምትችለው። ውበትሽን ያጣሽው እማትቶልጂ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። አባታዊ መጠሪያ በተንሰራፋበት ዓለም የእናት ስምን ማካተት ከማኅበረሰቡ የተቀላቀለ ምላሽ ሊያስከትል ይችላል። እሱ ባለው ከዚህ ጋር በተገናኙ መልካም ምላሾቹ ይበዙበታል። ከራሱ ስም በመቀጠል በቀጥታ የእናቱን ስም ላካተተው እውቁ የውዝዋዜ ባለሙያ አብዮት ካሳነሽ ግን የማኅበረሰቡ ምላሽ ምንም ቢሆን ምን ለእናቱ ያለውን ፍቅር ለመግለጽ ከመረጠው መንገድ ሊያግደው አይቻለውም። አንዳንዶቹ ለምሳሌ የሚናገረው የለም፣ እንዴት በአባት አትጠራም? እንዴት ይሄ ይሄ ሕግ አይደለም። ይሄ የኔ መብት ነው። በዚህ በዚህ በእናቴ ስም በመጠራት ኢቭን እንኳን ኃጢአት ተብሎ እንኳን ያንም የሚያስገባ ከሆነ ብገባ እንደሱ ባለው ሁሉ የአብዮት ካሳነሽ እናት በሕይወት የሉም። በመቶዎች የሚቆጠሩ የሙዚቃ ቪዲዮዎች ላይ ለተሳተፈው አብዮት ግን የእናትነት ስሜትና መልካም ምግባሮች ከሞት አድማስ ወዲያና ወዲህ ተሆኖም ሁሌ ሊዘከር የሚገባ ግዴታ ነው። በጣም በወዳት እምትመክረን ኤቭሪዴ ለእኔ የሆነችኝ እናቴ ሲያንሳት

ሁሉ በህይወት በተዳርግ በምትሰራው ስራ በምትደሰተው በምትቀባው ያ ሁሉ ነች። ጠቅላይ በጠቅላይ ነች፣ ዋና ነች። አንዱ አለም አባተ ያጸደ ልጅ በአመታት ውስጥ የእናታቸውን ስም ለመጠሪያነት የሚጠቀሙ ሰዎችን የተመለከቱ ጥናቶችን ሲያከናውን ነበረ። በእሱ አቆጣጠር ከሁለት መቶ ሰባ በላይ ሰዎች የእናታቸውን ስም በመጠሪያነት ማካተታቸውን አጢኗል። ከእሱ በፊትና በኋላ የመጡ ታዋቂ ሰዎችን ላብነት ይጠቅሳል። ለምሳሌ ፈቃደ አዘዘ ሰላም መሀል ያስገባል። ዶክተር ፈቃደ አዘዘ፣ ለምሳሌ እኔና ዶክተር ፈቃደ አዘዘ አውርተን እናውቃለን። ገና እኔ ባህር ዳር እያለ ለምሳሌ ሰለሞን ሙሉ ታሰሰ የሚባል ሙሉ የእናቱ ስም ነው አሉ። እኔም በኋላ በኋላ ነው የማውቀው፣ ግን እሱ ሙሉን መሀል ያስገባል አለልኝ። መኳንም ጽጌ ይላል። አሁን ጽጌ ወንድ የሴት መጠሪያ ነው፣ ግን አለልኝም በፊት እናቱን በቅንፍ አድርጎ ጽጌ ይላል። እኔ ስመጣ ግን ወደ ሚዲያው ስመጣ ልጅ የሚለውን ጨምረን የመጣው በትክክል ግልጽ ብሎ እናትነት እንዲከበር አንዱ ዓለም አባት የአጽድ ልጅ የሚለውን ነገር ይዤ መነ ከዛ በኋላ እንግዲህ ያልማዝ ልጅ አለ። አሁን ያረጋሽ ልጅ አለ። አዋብ ማለት ዋሲም በላይ ያረጋሽ ልጅ ነው። አሁን እሱ አዋብ እንነበር ብሎኛል። አዋብ ማለት አረጋሽ ዋሲም በላይ እንደማለት። ብዙ ናቸው። አስኬር ልጅ እኔ ማቋ እንዳራት አሉ ያስኬር ልጅ ይገረን ለምሳሌ አለ ትግስት ማሞ የብርሃኔ ልጅ አለች። የአልማዝ ልጅ አለ። ለእናቴ ክብር ሰጠው ማለት አባቴን ጠላሁ ማለት አይደለም ሲል የሚያስገነዝበው አንዱ አለም በእናት ብቻ አድገው ዓለምን የለወጡ ታዋቂ ሰዎችን ነባር የጥንትና የሀገር ውስጥ እናትን አካታች የስያሜ ባህሎችን ለማሳያነት ይጠቃቅሳል። በአንጻሩ ከአንድ ልጅ መጠሪያ ጋር የእናት ስም የሚካተትበት አሰራር አለመበጀቱ አመክንዮ እንደሚያንስ ይሟገታል። የሁለት ልጆች አባት የሆነው ደራሲና የባህልና ትውፊት ተመራማሪ አንዱዓለም አባተ ያጸደ ልጅ ልጆቹ ፈለጉን እንዲከተሉ ይፈልግ እንደው ጠይቄው ነበር። በአጋጣሚ ቤት ስለሆን ኩሽኪ ልጅ የመናገር ከቻለች አራት ዓመት ልጅ ናት። ሁሽ ነገራቸዋል። አመሰግናለሁ፣ በጣም አመሰግናለሁ ብሎሻል። ምንድን ነው የነፂ ልጅ በሉ ላቸዋለሁ እናታቸውን አለው ዞሮ ዞሮ ሲያድጉ molto difficile Tuhan berkati